ከኤስቢኤስ ራዲዮ ዳውንሎድ በማድረጉ እናመሰግኖታለን። ሙሉ ፕሮግራሙን እንዴት ማድመጥ እንደሚችሉ ለመረዳት ኤስቢኤስ ዶት ኮም ዶት ኢዩ ስላሽ አምሃሪክ ሊጎብኙ። የፌዴራል ምክር ቤት አባላት ዜግነታቸውን አጥርተው ይፋ እንዲያደርጉ ለዲሴምበር አንድ ቀን ተቆርጦላቸዋል። በመንግስትና በፌዴራል ተቃዋሚ ቡድን መካከል ከስምምነት ላይ የደረሱት በጥምር ዜግነት ሳቢያ ከምክር ቤት የተሰናበቱትን የተኩት አዳዲስ የምክር ቤት አባላት ቃለ መሐላ በፈጸሙበት ቀን ነው። በሁለት ሳምንታት ውስጥ መራጮች የዜግነታቸው ጉዳይ ያልጠራ ፖለቲከኞች እነማን እንደሆኑ ለይተው ያውቃሉ። የፖለቲከኞች የዜግነት ማጣሪያ ቀነ ገደብ ዲሴምበር አንድ እንዲሆን ሐሳቡን ያቀረበው ሌበር ሲሆን የፌዴራል መንግሥቱም በዚሁ ተስማምቷል። የምክር ቤት አባላቱም የራሳቸውን የወላጆቻቸውንና የቅድመ አያቶቻቸውን የትውልድ ስፍራ ለሕዝብ ለማስታወቅ ግድ ይሰኛሉ። የሕግ መወሰኛው ምክር ቤት አባላት የዜግነት ማስረጃቸውን ሲያቀርቡ አጠራጣሪ ጥምር ዜግነት ያላቸው ጉዳያቸው ወደ ከፍተኛ ፍርድ ቤት በሕግ መወሰኛው ምክር ቤት በኩል ይመራል። የሕዝብ ተወካዮች ምክር ቤት አባላትም በበኩላቸው ፓርላማው ኖቬምበር 27 ሲሰየም በተመሳሳይ መልኩ የዜግነት ማጣሪያ ተደርጎ ወደ ከፍተኛ ፍርድ ቤት ሊመሩ የሚገባቸው ካሉ ይህንኑ ይከውናል። የፌዴራል ተቃዋሚ ቡድን መሪው ቢል ሾርትን በመንግሥትና በሌበር መካከል የተደረሰው ስምምነት ከፍትሐዊነትና ግልጽነት አኳያ ስለ መሆኑ ሲናገሩ ሁሉን አቀፍ በሆነ ይፋነት እናምናለን። አንድ ሕግ ለአንደኛው፣ ሌላ አይነት ድንጋጌ ሌላኛው ይሁን ብለን አናስብም። ሁሉም ጉዳያቸውን ጠረጴዛ ላይ እንዲያኖሩ ይጠበቅባቸዋል። የሌላ አገራት ዜጎች ናቸው ወይስ አይደሉም? ጥምር ዜጎች ናቸው ወይስ አይደሉም? የሌላ አገር ዜግነታቸውን ለማውረድ ምን አይነት እርምጃዎችን ወስደዋል የሚለውን በማለት ተናግረዋል። በዛሬው ዕለትም በጥምር ዜግነት ሳቢያ ከሕግ መወሰኛው ምክር ቤት የተሰናበቱት ሦስት ሴናተሮች በአዲሶቹ ተተክተዋል። ጠቅላይ እንደራሴ ፒተር ኮስግሮቭ ለተወሰኑ ጊዜያት በጥምር ዜግነት ሳቢያ ከኃላፊነታቸው የተነሱትን የቀድሞውን የሕግ መወሰኛ ምክር ቤት ፕሬዚደንት ሥራ ሸፍነዋል። አዲሶቹን ሴናተሮች ቃለ መሐላ የማስፈጸሙን ሂደትም አንስተው የተከበሩ የሕግ መወሰኛ ምክር ቤት ፕሬዝደንትና የታዝማኒያ የሕግ መወሰኛ ምክር ቤት አባል ስቴፈን ፔሪን ስንብት ተከትሎ በዛሬው ዕለት በከፍተኛ ፍርድ ቤት ኖቬምበር 10 2017 ይሁንታን ያገኙትን አዲስ የምክር ቤት አባላት ቃለ መሐላ ላስፈጽም ተገኝቻለሁ ብለዋል። የቀድሞው የሕግ መወሰኛ ምክር ቤት ፕሬዝደንት በአሁኑ ወቅት በሴናተር ስኮት ራያን ተተክተዋል። አዲሶቹ የሕግ መወሰኛ ምክር ቤት አባላት ፍሬዘር ኤኒንግ የቀድሞውን የዋን ኔሽን ሴናተር ማልከም ሮበርትስን፣ የቀድሞው የዲሞክራት ፓርቲ መሪ አንድሪው ባርትሌት የግሪንስ ሴናተር ላሪሳ ዎተርስን እንዲሁም የ23 ዓመቱ ጆርዳን ስቲል ጆን የቀድሞውን የግሪንስ ሴናተር ስኮት ሎድላምን ተክተዋል። ይሁንና ሴናተር ኤኒንግ ራሳቸውን ከዋን ኔሽን የሕግ መወሰኛ ምክር ቤት አባልነታቸው አሌ ብለው አስገራሚ በሆነ ፍጥነት ዕለቱኑ የግል የሕግ መወሰኛ ምክር ቤት አባል አድርገዋል። የግሪንስ ፓርቲ አጠራጣሪ የጥምር ዜግነት ጉዳይ ያላቸው የምክር ቤት አባላት ጉዳያቸው በከፍተኛ ፍርድ ቤት እንዲታይ ለማድረግ የድጋፍ ድምፁን እንደሚሰጥ አስታውቋል። ይህንኑ የጥምር ዜግነት ቀውስ ተከትሎ በዛሬ ዕለት ይፋ በሆነው የሕዝብ አስተያየት ሌበር የሊብራል ናሽናል ጥምር መንግስቱን ጉልህ በሆነ የ10 ፐርሰንት ልዩነት 55 ለ45 መርቷል። በሌበርና በፌዴራል መንግስቱ መካከል የተደረሰው ስምምነት ቀውሱን እንደሚያረግብ የፌዴራል መንግስቱ የተወካዮች ምክር ቤት መሪ ክሪስቶፈር ፓይን ሲናገሩ ፓርላማው በሚሰየምበት ወቅት ሂደቱን አስመልክቶ ከሌበር ጋር ሁነኛ ስምምነት ላይ እንደርሳለን ብዬ ተስፋ አድርጋለሁ። እርግጥ ነው፣ ባለፈው ምርጫ ወቅት ጥምር ዜግነት ሳይኖራቸው አይቀርም ተብሎ የሚጠረጠሩትን የምክር ቤት አባላትን ጉዳይ ፓርላማውን በሚያረካ መልኩ እልባት ማስገኘቱንም አካቱ በማለት የጥምር ዜግነታቸው ጉዳይ ጥያቄ ውስጥ የወደቀውን የሌበር ምክር ቤት አባላት ወደ ከፍተኛ ፍርድ ቤት ለመምራት ያላቸውን እሳቤ